አሁን ወደ ቀዳሚው የዓለም ዜና ወስዳችኋለሁ ነጋሽ መሐመድ ያቀርብልናል የዲደብልዩ ዜና በመጀመሪያም ርዕሶቹን እንሆ የሱዳን መንግሥት በኢትዮጵያ የሀገሪቱን አምባሳደር ወደ ካርቱም ጠራ ምክንያት ሁለቱ ሀገራት በድንበር ግዛት ይገባኛል ሰበብ ስለገጠሙት ውዝግብ ለመመካከር ከመባሉ ሌላ ዝርዝሩ አልተነገረም። የሁለቱ ሀገራት ውዝግብ እየተካረረ ነው። ኢትዮጵያን ጨምሮ ጦርነት፣ ግጭትና አለመረጋጋት በሚያብጣቸው ሀገራት ለሚኖረው ሕዝብ የኮቪድ-19 ክትባት ለመስጠት ተኩስ እንዲቆም ብሪታንያ ጠየቀች። የብሪታንያ ውጭ ጉዳይ ሚኒስትር እንደሚሉት የተባበሩት መንግስታት ድርጅት ተፋላሚ ኃይላት ውጊያ እንዲያቆሙ የሚጠይቅ ደንብ ማጽደቅ አለበት። የአውሮፓ ኅብረት ሞደርና ከተባለው የአሜሪካ መድኃኒት አምራች ኩባንያ ተጨማሪ ክትባት ለመግዛት ተዋዋለ። ይሁንና ኅብረቱ ከዚህ ቀደም ከተለያዩ ኩባንያዎች የገዛው ክትባት በጊዜ እንዲደርስ ባለመጣሩና የአባል ሀገራት የክትባት አሰጣጥ ባለመቀላጠፉ ትችትና ወቀሳ እየተፈራረቀባቸው ነው። ዜናው በዝርዝር ዘግቶ ከደረሰን ዜና እንጀምር። በትግራይ ክልል የኤሌክትሪክ ኃይል አገልግሎት ሙሉ በሙሉ መቋረጡን የኢትዮጵያ የኤሌክትሪክ ኃይል ባለሥልጣን አስታወቀ። የድርጅቱ የሕዝብ ግንኙነት ኃላፊ ሞገስ ሞኮንን የጁንታው ርዝራዥ ያሏቸው ኃይላት ትናንት ከቀትር በኋላ ባደረሱት ጥቃት ከአላማጣ መሆኒ፣ መቀሌ የተዘረጋው የኃይል ማስተላለፊያ መስመር ተቋርጧል። ጥቃቱ የደረሰው አዲ ጉደም በተባለው ስፍራ ነው። አቶ ሞገስ ሆን ተብሎ ደረሰ ያሉት ጥቃት ሕዝቡን በመንግሥት ላይ የማነሳሳት እንድምታ ያለው ይመስላል ብለዋል። አሁን ለጊዜው ቀደም ሲል በተፈጸመው የሕግ ማስከበር ስራ ከፍተኛ ጉዳት ደርሶበት የነበረው መሰረተ ልማት ሙሉ ለሙሉ እስከሚጠገን ድረስ መስመር ተዘርግቶ ጥገና ተከናውኖ ኃይል ያገኘ የነበረው በዚህ አሁን በጠቀስኩት ነው። ትክክለኛውን ሰዓት ማወቅ አልተቻለም። ምክንያቱም እኛ አገልግሎት እየሰጠ ነው ብለን ባለ ሰዓት የተወሰኑ አካባቢዎች ኤሌክትሪክ የለንም የሚል ሪፖርት መቅረብ የጀመረው ትላንት ከሰዓት በኋላ ላይ ነው። መሰረተ ልማቶቹ ጥቃት ሲደርስባቸው ልትሰጥ የምትችለው ምክንያት ሆን ተብሎ የተደረገ መሆኑን ነው። ተጨማሪ ጊዜ ወስዶ ህብረተሰቡን በመንግስት ላይ እንዲነሳሳይ ማድረግም አንድምታ ያላቸው ነገሮች ይመስላሉ። የአዲስ አበባ ወኪላችን ሰለሞን ሙጬ እንደዘገበው ትግራይ ክልል የኤሌክትሪክ ኃይል የሚያገኘው በሁለት መስመሮች ነው። አንደኛው ከአላማጣ፣ መሆኒ፣ አሸጎዳ፣ መቀሌ ሲሆን፣ ሁለተኛው ደግሞ ከተከዜ በአክሱም ሽሬ አድርጎ መቀሌ የሚደርሰው ነው። ሱዳን ከኢትዮጵያ ጋር ስለገጠመችው የድንበር ግዛት ውዝግብ ለመመካከር በሚል የአዲስ አበባ አምባሳደሯን ወደ ካርቱም ጠራች። ሱዳንና ኢትዮጵያ በቅጡ ባልተከለለ አዋሳኝ ድንበራቸው በተለይም አልፋዥ በተባለው አካባቢ ይገባኛል ሰበብ ካለፈው ታህሳስ ጀምሮ የገጠሙት ውዝግብ እየተካረረ ነው። የኢትዮጵያ መንግስት የሱዳን ጦር ድንበር ተሻግሮ የኢትዮጵያን ግዛት ወሯል በማለት በተደጋጋሚ ይወቅሳል። የሱዳን ውጭ ጉዳይ ሚኒስቴር በአንጻሩ የኢትዮጵያ ጦር ባለፈው ሁድ የሱዳንን የድንበር ግዛት ወሯል በማለት ኢትዮጵያን ወንጅሎ ነበረ። ሱዳን አዲስ አበባ የሚገኙ አምባሳደሯን ዛሬ ያስጠራችበትን ምክንያት ስለ ሁለቱ ሀገራት ውዝግብ ለመመካከር ከማለት ሌላም ዝርዝሩን አላስታወቀችም። ይሁንና የሀገሪቱ ውጭ ጉዳይ ሚኒስቴር ቃል አቀባይ መንሱር ቦሊድ እንዳሉት አምባሳደሩ ውይይቱን እንዳጠናቀቁ ወደ መደበኛ ስራቸው ይመለሳሉ። ጦርነትና ግጭት በሚያብጣቸው አካባቢዎች ለሚኖረው ህዝብ የጸረ ኮሮና ክትባት መስጠት ይቻል ዘንድ ተፋላሚዎች ተኩስ እንዲያቆሙ የሚረዳ ዓለም አቀፍ ደንብ እንዲጸድቅ ብሪታንያ ጠየቀች። የብሪታንያ ውጭ ጉዳይ ሚኒስትር ዶሚኒክ ራአብ እንደሚሉት የተባበሩት መንግስታት ድርጅት ተፋላሚዎች ተኩስ ለማቆም እንዲደራደሩ የሚጠይቅ ደንብ ማጽደቅ አለበት። ማምሻውን የሚሰየመው የጸጥታው ጥበቃ ምክር ቤት በጉዳዩ ላይ እንዲነጋገር ለመጠየቅ መዘጋጀታቸውንም ሚኒስትሩ አስታውቀዋል። የዛሬውን የምክር ቤቱን ጉባኤ የሚመሩት ራአብ እንደሚሉት በጦርነት ግጭትና አለመረጋጋት በሚታበጡት የመን፣ ደቡብ ሱዳን፣ ሶማሊያና ኢትዮጵያን በመሳሰሉ ሀገራት ከ160 ሚሊዮን በላይ ህዝብ ክትባት የማግኘት ዕድሉ የመነመነ ነው። የብሪታንያ ውጭ ጉዳይ ሚኒስትር ለየአካባቢው ህዝብ ክትባት እንዲደርስ ተፋላሚዎችን ተኩስ የማስቆም የሞራል ግዴታ አለብን ይላሉ። ሁከት በመቀስቀስና ህዝብን ለማጋጨት በመሞከር ተከሰው የታሰሩት የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ተቀዳሚ ምክትል ሊቀመንበር በቀለ ገርባ ሕክምና መነፈጋቸውን ጠበቆቻቸው አስታወቁ። አቶ በቀለ ገርባ በተመሳሳይ ወንጀል ተከሰው አብረው የታሰሩት አቶ ጀዋር መሐመድና ሌሎች ተጠርጣሪዎች መታሰራቸውንና በሚጎበኟቸው ቤተ ዘመዶቻቸው ላይ ይደርሳል ያሉትን እንግልት በመቃወም የረሃብ አድማ ከመቱ ዛሬ 21ኛ ቀናቸው ነው። ከእስረኞቹ ጠበቆች አንዱ ዶክተር ተኩማ ዳባ እንዳሉት አቶ በቀለም ረሃቡ ስለጠናባቸው ታመው ላንድማርክ ማርክ ወደ ተባለው የግል ሐኪም ቤት ትናንት በፖሊስ ታጅበው ሲሄዱ የመንግሥት ሰላዎች ናቸው ተብለው በሚጠረጠሩ ሰዎች አስገዳጅነት ጦር ኃይሎች ወደ ተባለው ሆስፒታል ተወስደው ነበረ። ይሁንና ጠበቃ ተኩም ማክለው እንዳሉት ደንበኛቸው መንግሥት ሆስፒታል መታከሙን ስላልፈቀዱ ወደ ወህኒ ቤት ለመመለስ ተገድደዋል። የአግል ሐኪሞቻቸው የካልቲ ማረሚያ ቤትን በማስፈቀድ አምቡላንስ መጥቶ ፖሊሶች ታጅበው ወደ ላንድ ማርክ ሆስፒታል ትናንትና እያቀኑ ባሉበት ከብሔራዊ ደህንነትና መረጃ ይመስለኛል የተወሰኑ ሰዎች መጡና እንዳስቆሙ ነው። እንግዲህ አቶ በቀለም ዶክተራቸውም የሚነግሩን ከጠቅላይ አቃቤ ሕግ የደረሰን ትእዛዝ አለ፣ ስለዚህ አትሄዱም። በምን መኪናውን ያስቆማሉ መንገድ ዘግተው ዛሬ የተረዳነው አቶ በቀለ በጠና መታመማቸውን ጠበቃቸው አክለው አስታውቀዋል። በሌላ በኩል ባለፈው ሰኔ 22 በሰው እጅ የተገደለው በድምፃዊ ሀጫሎ ሁንዴሳ ግድያ የሚጠረጠሩ ሰዎችን የሚዳኘው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ የጸረ ሽብርና ሕገ መንግሥት ጉዳዮች ችሎት ብይን ለመስጠት ለዛሬ ሰጥቶት የነበረውን ቀጠሮ አራዘመ። ችሎቱ ለዛሬ የቀጠረው ባለፈው ኅዳር አጋማሽ የአቃቤ ሕግ ምስክሮችን ከሰማ በኋላ ነበረ። ይሁንና የአዲስ አበባ ወኪላችን ስዩም ጌቱ እንደዘገበው የዛሬው ቀጠሮ ወደ የካቲት 18 ተራዝሟል። ምክንያቱም አልተጠቀሰም። ይህ ዶቼ ቬለ ነው። የናይጄሪያ ጸጥታ አስከባሪ ትናንት ሌሊት ማዕከላዊ ናይጄሪያ ውስጥ ከሚገኝ አንድ ትምህርት ቤት የታገቱ ተማሪዎችን ለማስለቀቅ ወደ አካባቢው ዘመተ። ታጣቂዎች ማዕከላዊ ናይጄሪያ ኒጀር ግዛት ከጋራ በተባለው ወረዳ የሚገኝ አንድ የአዳሪ ትምህርት ቤትን ትናንት ለዛሬ አጥቢያ ወረው በመቶ የሚቆጠሩ ወንድ ተማሪዎችን አግተው ወስደዋል። የአካባቢው ነዋሪዎች እንዳሉት በታጣቂዎቹና በትምህርት ቤቱ ዘቦች መካከል በተደረገ የተኩስ ልውውጥ ቢያንስ አንድ ሰው ተገሏለም። የናይጄሪያው ፕሬዚደንት መሐመዱ ቡኻሪ የሀገሪቱ የፌዴራል ጦርና የፖሊስ ሰራዊት አባላት አጋቾቹን እንዲያድኑ ወደ አካባቢው አዘዋል። የአጋቾቹ ማንነትና የተሸሸጉበት አካባቢ ግን በውል አልታወቀም። ናይጄሪያ ውስጥ አክራሪው ደፍጣ ተዋጊ ቡድን ቦኮ ሐራም፣ ገንዘብ የሚጠይቁ ሽፍቶችና ወሮበሎች ተማሪዎችን በተደጋጋሚ ያግታሉ። የአውሮፓ ህብረት ሞደርና ከተባለው የዩናይትድ ስቴትስ መድኃኒት አምራች ኩባንያ 300 ሚሊዮን ብልቃጥ የኮሮና መከላከያ ክትባት ለመግዛት ተዋዋለ። በውሉ መሠረት ከ300 ሚሊዮኑ ብልቃጥ ገሚሱ በያዝነው የጎርጎሪያኑ ዓመት 2021፣ የተቀረው ደግሞ በመጪው ዓመት 2022 ለህብረቱ አባል ሀገራት ይደርሳል። የአውሮፓ ህብረት ኮሚሽን ፕሬዚደንት ወይዘሮ ኡርዙላ ፎንደርላይን የራሳቸውን ኮሚሽን እርምጃም ራሳቸው አድንቀውታል። ኮሚሽኑ ከሞደርና ለሁለተኛ ጊዜ 300 ሚሊዮን ተጨማሪ ብልቃጥ የኮቪድ-19 መከላከያ ክትባት ለመግዛት የተደረገውን ውል አጽድቋል። ይህ ጥሩ ዜና ነው ይበሉ እንጂ ህብረቱ ባለፈው ታሕሳስ እንዲደርሰው ከሞደርና ያዘዘው 160 ሚሊዮን ክትባት ብልቃጥ ለህብረቱ መድረስ የጀመረው ከወራት በኋላ ሰሞኑን ነው። ፋይዘር ባዮንቴክ ከተባለው የዩናይትድ ስቴትስ እና የጀርመን ኩባንያ ካዘዘው ከ300 ሚሊዮን የሚበልጥ ብልቃጥ 10 ሚሊዮኑ እስካሁን አልደረሰም። በስምምነቱ መሠረት ክትባቱ በሙሉ ከጥር ወር በፊት መድረስ ነበረበት። በክትባቶቹ መዘግየትና በክትባት አሰጣጡ አለመቀላጠፍ ምክንያት በህብረቱና በህብረቱ አባል ሀገራት እስካሁን የተከተበው ህዝብ ሊከተብ ከሚገባው በጣም አነስተኛ ነው እየተባለ ነው። ከ27ቱ አባል ሀገራት በህዝብ ብዛትም በምጣኔ ሀብትም የመጀመሪያውን ደረጃ በያዘችው ጀርመን እስካሁን የተከተበው ህዝብ የሀገሪቱ ጤና ሚኒስትር የንስ ሽፓን እንዳሉት ከአራት ነጥብ አምስት ሚሊዮን ያነሰ ነው። እስካሁን የደረሰን ክትባት 68 ሚሊዮን ብልቃጥ ነው። በሚቀጥለው ሳምንት ማብቂያ ተጨማሪ 10 ሚሊዮን ብልቃጥ ይደርሰናል። ስለዚህ የተከተቡት አራት ነጥብ አምስት ሚሊዮን ግድም ይደርሳሉ። እስከ መጪው ሳምንት ማብቂያ ድረስ በአጠቃላይ 10 ሚሊዮን ክትባት ስለሚደርስ የክትባቱ ዘመቻ ይጣደፋል። የአውሮጳ ህብረት የኮቪድ-19 ክትባትን እስካሁን ከተለያዩ ኩባንያዎች ለመግዛት ቀብድ ቢከፍልም ክትባቱ ፈጥኖ እንዲደርሰው ባለመጣሩ ከፍተኛ ወቀሳና ትችት እየተፈራረቀበት ነው። በቅርቡ ከህብረቱ አባልነት የወጣችው ብሪታንያ ወደ 14 ሚሊዮን የሚደርስ ህዝቧን ከትባለች። ይህ ማለት ከአጠቃላይ ህዝቧ 20 በመቶ ተከትቧል። እስራኤል ከአጠቃላይ ህዝቧ ለ75 ከመቶው፣ የተባበሩት አረብ ኤምሬቶች ለ50 ከመቶው ክትባት ሰጥተዋል። የአውሮጳ ኅብረት አባል ሀገራት የከተቡት ህዝብ ቁጥር ግን አምስት ከመቶ ብቻ ነው። ይህ ዶች በለ ነው። ዜናዋን ለማብቃት ርዕሶቹን በድጋሜ ላስታውሳችሁ። የሱዳን መንግሥት በኢትዮጵያ የሀገሪቱን አምባሳደር ወደ ካርቱም ጠራ። ምክንያት ሁለቱ አገራት በድንበር ግዛት ይገባኛል ሰበብ ስለገጠሙት ውዝግብ ለመምከር ከመባሉ ሌላ ዝርዝሩ አልተነገረም። የትግራይ አካባቢ ሙሉ በሙሉ የኤሌክትሪክ አገልግሎት አጣ። ምክንያቱ ወደ ትግራይ የሚያመራው የኤሌክትሪክ ኃይል ማስተላለፊያ በአማጽያን ተመትቷል በመባሉ ነው። የዜናው መልእክት እስካሁኑ ነበር።